በሰሜን ጎንደር በአንዲት የገጠር ቀበሌ ውስጥ በርካታ ሰዎች በህወሓት ታጣቂዎች መገደላቸውን ነዋሪዎችና ባለስልጣናት ገለጡ። በሰሜን ጎንደር ዞን ዳባት ወረዳ በምትገኘው ጭና ተክለ ሃይማኖት በተባለች የገጠር ቀበሌ ውስጥ ነው ከሁለት መቶ በላይ ንጹሐን ዜጎች በህወሓት ታጣቂዎች ተገድለዋል ሲሉ መንግስት ተጎጂዎችና የአይን እማኞች መሆናቸውን የገለጹ ነዋሪዎች የተናገሩት። የህወሓት ታጣቂዎች በቀበሌዋ በቆዩባቸው አምስት ቀናት ውስጥ ንጹሐን ዜጎችን ቤት ለቤት እየዞሩ ገድለዋል ሲሉም እነኚሁ እማኞች መሆናቸውን የገለጹ ነዋሪዎች አመልክተዋል። በሌላ በኩል ሮይተርስና አሶሽትድ ፕሬስ የትግራይ ኃይሎች ብለው በጠሯቸውና የኢትዮጵያ መንግስት በአሸባሪነት በፈረጃቸው የህወሓት ታጣቂዎች ባለፉት ቀናት ውስጥ የገጠማቸውን ሽንፈት ተከትሎ ከአንድ መቶ ሀያ በላይ ንጹሐን ዜጎችን መግደላቸውን የአካባቢውን ባለስልጣናት ጠቅሰው ዘግበዋል። ግድያው ባለፉት አስር ወራት ውስጥ በተካሄደው ጦርነት ከታየው እጅግ አሰቃቂ የሚሰኝ ጭፍጨፋ መሆኑንም አሶሽትድ ፕሬስ ገልጧል። የህወሓቱ ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በዛሬው ዕለት በትዊተር አማካኝነት ባስተላለፉት መልእክት የተባለውን ግድያ አልተፈጸምም ሲሉ ውንጀላውን አስተባብለዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ተጎጂዎችንና የአካባቢውን ባለስልጣናት አነጋግራ ያጠናቀረችውን ዘገባ ከሮይተርስ እና አሶሺየትድ ፕሬስ ዘገባዎች ጋር በማጣመር እንደሚከተለው ታቀርበዋለች። አቶ አትር ሰውክ እንዲህ የተባሉ ጭና ተክለ ሃይማኖት የተባለች ገጠር ቀበሌ ነዋሪ ሁኔታውን ከመነሻው ለአሜሪካ ድምጽ በስልክ ሲያስረዱ ነሐሴ 24 ለ25 2013 ዓ ም አጥቢያ የህወሀት ታጣቂዎች በሰሜን ጎንደር ዞን ዳባት ወቅል ንዑስ ወረዳ ጭና ተክለ ሃይማኖት ወደ ተባለች የገጠር ቀበሌ መግባታቸውን ይናገራሉ። በመጀመሪያው አምስት ቀናት ታጣቂዎቹ ጸባቸው ሀገሪቱን ከሚመራው ብልጽግና ፓርቲ ጋር እንጂ ከሰላማዊ ዜጎች ጋር እንዳልሆነ ሲገልጽላቸው እንደቆየ አቶ አትርሰው ገልጸው ነገር ግን በጦርነቱ እየተሸነፉ ሲመጡ ቤት ለቤት እየዞሩ ንጹሐን ዜጎችን መግደል ጀመሩ ይላሉ። በአንድ ቀን አርባ ሰባት ተከብረዋል። እዚህ ቤተ ክርስቲያን ካልኩሽ ቤተ ክርስቲያን በአጠቃላይ ከመቶ ሀያ በላይ ነው ሲቪሊያን ሙተዋል ተብሎ የሚገመተው እስካሁን ያልተገኙ ደግሞ ቁጥራቸው ወደ ሰላሳ ሰባት የሚሆኑ እስካሁን አልተገኙም። ይሙቱ ይዳኑ ያልታወቀ ማለት ነው። እስካሁን በብዛት የጠፉት ወይ በገደል ተገድለው ተጥለው ይገኛሉ ወይ በሸጡ በወንዙ ምናምን ነው እየተገኙ ያሉት ህዋት ሲነሳም፣ እኛ ችግራችን ከብልጽግና ሰዎች ጋር ነው ነው የሚለው ግን በተግባር ላይ ከህዝብ ጋር ነው ጥላቸው እያደረገ ያለው። አልጋ ላይ የነበረን በሽተኛ ተነስቶ ማወቅ እድሜ ልኩን ተነስቶ ማወቅ አልጋ ላይ የነበረን በሽተኛ አቁስለው ሄዱ። ዛሬ በጭና ቀበሌ ቤተሰቦቻቸው የተገደሉባቸው የቀበሌዋ ነዋሪዎች በጭና ተክለ ሃይማኖት ቤተ ክርስቲያን ውስጥ በጋራ የለቅሶ ስነ ስርዓት እንዳከናወኑ በስልክ የገለጹልን አቶ ዘውዱ ክሰድ እርሳቸው በጭፍጨፋው አራት ወንድሞቻቸው እንደተገደሉባቸው በስምና በእድሜ ለይተው ነግረውናል። ታጣቂዎቹ ንጹሐንን ገድለው ንብረታቸውን ዘርፈውና ከብቶቹንም በመሳሪያ ገድለው እንደሄዱ ጨምረው ገልጸዋል። ወንድሞቼ ቀሩ። አረ ወንድሞቼ፣ ወንድሞቼ አገሩ አለቀን። ወይኔ የእናት ልጅ ምን አለ ተደበደበ። ጭፍነንጂ አረ ወይ ሞት ነው እንጂ ስንት ሰው ነው የሞተበው? አራት ሰው ወንድሞች። አንድ ወንድሜ ነኝ በሶስት ወንድሞቼ አራት ሰው ማለት ነው። አንድ የት አራት ሰው ጓደ በወንድሞ ተገዳ መጡ፣ ቤታቸውን አስረቆቋቸው እነሱ ወደ ወጡ መጡ በኋላ ላሙን፣ በሬውን፣ በጉን በሉት ቤቱን ሁሉ አረገፉት። ከዛም በኋላ ደግሞ እነሱ ገድሏቸው ያጠጡ እያበሉ ጠቅፋቸው ከመኖሪያ ቤታቸው የተፈጭፋቸው። ከፍት የለ በግ የለ ምንም ነገር የቀረ ነገር የተፈጭፍ ነ ፈረሱ እንኳን አይኖሩ በቁማም አይኖሩ አያውም ሌላዋ የሰባት ልጆቻቸው አባት እንደተገደሉባቸው የሚናገሩት ወይዘሮ ዘውዲቱ ደርጃው ሶስት አስቸጋሪ ቀናትን እንዳሳለፉ ይናገራሉ። Nadia, Nadia, Nadia, Nadia, to Nadia, Nadia, Nadia, Nadia,

አረ፣ መንደሩ ባዶ ቀርቷል ናት ያው፣ ሌላዋ ተጎጂ ወይዘሮ አበበች ጀጀው ታጣቂዎቹ ባለቤታቸውን አቶ ጥላሁን ንጉሴን እቃ ተሸከም ብለው ጫካ ከወሰዷቸው በኋላ ተገድለው አስክሬናቸው እዚያው ጫካ ውስጥ መገኘቱን ይገልጻሉ። አቤት ተሸከም ብለው አፍለው ይዘውት የዙ ጉዝፎች ደግሞ ቤት ጠርተው አስራ ሶስት ቁም አርደው የቤት ንብረት በሙላው ሌላቸውን ማሳደ እናሳደያውላ ከዛው እውነት አድርገው እሱን አስረው ተሸፋኝ ብለው ወስደው አስረው ገደሉት። የት ነው የገደሉት? ይዘው አዲያት የነበረ ይዘው ተግ ወረቀት ወስዶ ነው። በሰሜን ጎንደር ዞን ዳባት ወረዳ ወቀል ንዑስ ወረዳ አስተዳዳሪ አቶ ካሳ መሸሻ በወረዳው ጭና ተክለ ሃይማኖት የተፈጸመው የዘር ማጽዳት ወንጀል ዳግማዊ ማይካድራ ነው ሲሉ ገልጸውታል። ካህናቶችን፣ ቀዳሾችን፣ እናት የካህኑን ሚስት ህፃን የያዘችውን አርሶ አደር ገበሬውን በሬውን አርዶ ሰውየውንም አብሮ አረዱት። አሁን እዛ አካባቢ ያለ አርሶ አደር አንድ ሞት ብቻ አለም። የሞተ የታረደ ብቻ አይደለም። አሁን ድግም ታርዷል። አዝመራው ላይ አስከሬን በአስከሬን ነው ወራሪዋል። መብላትም አይቻል። ከሞት የተረፈው ሰው ለመኖር በምን እንደሚኖር ያስቸግራል። የሚገርምች ዶሮ እንኳን ሲታረድ፣ ዶሮ ሲታረድ እግሩን ፍቱት ፈትተህ ረዶ ነው የሚባል። በሬ ሲታረድ በግ የሰጡኝ እያሰሩ ገደል እየሰደዱ ወርቅ የሆነውን የሰው ልጅ ማይተካውን ገደል ላይ ነው እያየ እግሩን አስሮ እጁን አስሮ በጥይት መትተዋቸው ዳግማዊ ማይካድራ ግፍ ወቅን ምክትል ጭና ቀበሌ ላይ ተፈተነበት። እዛ ቀበሌ ላይ የሞተው ግን ከሁለት መቶ በላይ ይሆናል። ገና ቁጥሩ ያልተገኘ ማለት አንዲት እናት ሁለቱን ልጆቿ ባሏን ሲያርዱት በራ በገደሉ ነው የተገኘሱ። በዛሬም ቀን ዜና የአንድ ቀበሌ ህዝብ ጭፍጨፋ ተደርጎ እንደማይካድራ ገተል የሚያለቅሰውን እናቱ ትቁጠረው። በአማራ ክልል የዳባት ወረዳ አስተዳዳሪ የሆኑት አቶ ሰውነቱ ባለም ለአሶሽትድ ፕሬስ ሲናገሩ እስከ ዛሬ እረቡ ድረስ አንድ መቶ ሀያ ሶስት አስከሬኖች መገኘታቸውን ገልጸው ከዚህም በላይ አስከሬን ሊገኝ እንደሚችል አብራርተዋል። አቶ ሰውነት በተለይ ነሐሴ 29 በጭና ተክለ ሃይማኖት መንደር የደረሰው ጥቃት እጅግ አሰቃቂ ነው ማለታቸውን የገለጸው ኢፒ ጥቃቱ የኢትዮጵያ መንግስት አሸባሪ የሚለው ህወሀትና በሪፖርቱ ላይ የትግራይ ኃይል ተብሎ የተጠቀሰው ታጣቂ ቡድን ጎንደር ከተማን ለመቆጣጠር ያደረገው ሙከራ በኢትዮጵያ ሰራዊት ከከሸፈ በኋላ እንደጀመረ መናገራቸውን ገልጸዋል። የአካባቢው ነዋሪዎችም የትግራይ ኃይል በንጹሐን ዜጎች ላይ ዝርፊያ፣ የቦምብ ጥቃትና ግድያ መፈጸማቸውን አቶ ሰውነትን ጠቅሶ የዘገበው አሶሽየትድ ፕሬስ በግድያው ሴቶች፣ ህፃናትና የሃይማኖት አባቶች ኢላማ ነበሩ ማለታቸውንም ዘግቧል። የሰሜን ጎንደር ዞን ጤና ቢሮ ኃላፊ የሆኑት በቅለይት ባረክ ታጣቂዎቹ አሁንም በእርሻዎች መካከል በመደበቃቸው ተጨማሪ ግድያዎች ሊኖሩ እንደሚችሉ በመግለጽ በጥቃቱ የሞቱት ቁጥር እስከ ሁለት መቶ ሊደርስ ይችላል ማለታቸውን ኤፒ ጨምሮ ገልጸዋል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው አቶ አትር ሰው ክንዴ ካለፈው እሁድ ጀምሮ እስከዛሬ በየጫካው በየጫካውና በየገደሉ አስክሬን እየሰበሰቡ እንዳሉ ገልጸው የህዋት ታጣቂዎች የበቀል እርምጃቸውን በሰባ ዓመት አዛውንትና በታማሚዎች ላይም ሰንዝረዋል ብለዋል። እርዳታ እንዲደረግላቸው ተማጽነዋል። አብዛኛው አሁን እየኖሩ ያሉት የተወሰኑት ፖሊስ ጣቢያ፣ የተወሰኑት ጤና ጣቢያ፣ አንዳንዶቹ ደግሞ ቤተክርስቲያን ነው እየኖሩ ያሉት። ያው ቅርብም ስለሆነ ደግሞ ዘመድ ላይ የተጨመሩ አሉት። የኢትዮጵያን የኑሮ ውድነት አንድ ሰው አራት ሰው አምስት ሰው የማስተናገድ አቅም የለውም። ባል አቅማችን እነዚህ ሰዎች ለተወሰነ ጊዜም ቢሆን ብናግዛቸውና ብንረዳቸው የተሻለ ነው። የፌዴራል መንግስቱ የአንድ ወገን የተኩስ አቁም ካደረገ በኋላ ራሱን የትግራይ መንግስት ብሎ በሚጠራው ህወሀት በአማራ ክልል በደብረ ታቦር በነፋስ መውጫ ጋይንት በደባርቅና በዳባት ወረዳዎች ንጹሐንን መግደሉንና ንብረት ማውደሙን ወደ ግማሽ ሚሊዮን የሚጠጉ ዜጎችን ማፈናቀሉን በክልሉ ባለስልጣናት እየተወነጀለ ይገኛል። ሆኖም ግን ከሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎችም እንዳሉ የሚያምኑት የህወሀት መሪዎች ከንጹሀን ዜጎች ጅምላ ግድያ፣ ከቅርስ ውድመትና ዘረፋ ጋር በተያያዘ እየቀረቡባቸው የሚገኙ ወንጀላዎችን ግን በጥቅሉ አስተባብለዋል። በዚህ ጉዳይ ላይ ህወሀት የሚሰጠውን ምላሽ ለማግኘት ዝግጅት ክፍል ላችን የተለያዩ ሙከራዎችን እያደረገ ነው። ምላሻቸውን እንዳገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በተያያዘ ዜና የትግራይ ተዋጊዎች 120 ሲቪሎችን ጭና በተሰኘችው የገጠር መንደር ገድሎ የሚለውን የሮይተርስ ዜና ዘገባ የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ ትዊተር ላይ ባሰፈሩት መልእክት አስተባብለዋል። አቶ ጌታቸው የህወሓት ተዋጊዎች ነሐሴ ሀያ ስድስት ና ነሐሴ ሀያ ሰባት በዳባት ወረዳ ህዝብ በጅምላ ፈጅተዋል የሚለውን የአማራ ክልል ባለስልጣና ክስ በማስተባበል ይልቁንም ከዚህ ቀደም የወጣን አንድ የሮይተርስ ዘገባ ጠቅሰው በምዕራብ ትግራይ ህዝብን በጅምላ በመፍጀትና ሴቶችን በመድፈር ክልሉን ከሰዋል። ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን፣ ይላል የአቶ ጌታቸው ረዳ የትዊተር መልእክት በህወሓት ቁጥጥር ስር ባሉ ቦታዎችም ምርመራ እንዲካሄድ እንደሚያመቻቹ ጠቅሰው ያልተረጋገጠ ያሉትን ዜና እውነት ሊሆን አይችልም ብለዋል። በሌላ ተያያዥ ዘገባ በዳባት ወረዳ በምትገኘው የጭና ቀበሌ ከፍተኛ ቁጥር ያለው አስከሬን በትላንትና ዕለት መገኘቱ እጅግ አዋኪ ሁኔታ ከስቷል ሲል የኢትዮጵያ ሰብአዊ መብት ኮሚሽን በዛሬ ዕለት ባወጣው መግለጫ አመለከተ። መግለጫው አክሎም የተገደሉትን ሰዎች ቁጥርና ማንነት የሕግ አስፈጻሚ አካላት የማጣራት ሥራ መቀጠላቸውን ጠቅሰው ከጥቃቱ የተረፉ ወገኖች ግን የተገደሉት ሲቪሎች መሆናቸውን መናገራቸውንም ዘግቧል። የኢትዮጵያ ሰብአዊ መብት ኮሚሽን አያይዞም በክልሉ ከሚያደርገው የሰብአዊ ጉዳይ ላይ ያተኮረ ምርመራ ጋር በተያያዘ ወደ ዳባትና ሌሎች በነዋሪዎች ላይ ጉዳት የደረሰባቸው አካባቢዎች መርማሪዎችን የሚልክ መሆኑን በዘገባው አስታውቋል።